በእግዚአብሔር ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በተለመደ አባታዊ ቸርነቱ በመካከላችን ተገኝቶ ጉባኤያችንን እንዲባርክልን፣ እሱ ራሱ እንዲያስተምረን፣ የጨለመውን ልቡና እንዲያበራልን፣ ቃሉን ምስጢሩን እንዲገልጥልን፣ ቅዱስ ፈቃዱ ይሁንልን። ወደ ትምህርታችን እንሄዳለን። ዲያቆኑ እዚህ በቅዳሴ ጊዜ ቃጭል እያቃጨለ ጻኡ ሲል ጻኦ ንኡሰ ክርስቲያን ሲል ቃጭል እያቃጨለ ነው። በቅዳሴ ጊዜ በሀገራችን ቢሆን ደወልም አለ እዚህ ስለሌለ ነው። እና ጻኡ ንኡሰ ክርስቲያን ከክርስቲያኖች መካከል እምነታችሁ ገና ታናሽ የሆነ ገና ሙሉ እምነት የሌላችሁ ውጡ ሲል ምን ማለቱ እንደሆነ ቃጭሉ ወይም ደወሉ ደግሞ የምን ምሳሌ እንደሆነ፣ ከዚያ ሁለተኛው ስለ አንዲቷ ቤተ ክርስቲያን መጸለይ እንዳለብን ዲያቆኑ ያዘናል፣ በዜማው እኛም ምንመልሰዋለን ሶስተኛው ስለ ሃይማኖት መግለጫችን ነው ማለት፣ ማንኛችንም ክርስቲያኖች የሃይማኖት መግለጫ ሊኖረን ይገባል። የሃይማኖት መግለጫችን ምን እንደሆነ እናያለን። አራተኛው አሁንም በዚህ በቅዳሴ ጊዜ ካህኑ እጃቸውን ታጥበው በመርጨት ንጹህ የሆነ ይቅረብ፣ ንጹህ ያልሆነ ግን እንዳይቀርብ ሲሉ ምን ማለታቸው እንደሆነና አምስተኛው ቅዳሴን የጀመሩት ጌታ ሲወለድ በቤተልሔም እንደሆነ ደግሞም ክርስቲያኖች በዚህ ቤተ ክርስቲያን ውስጥ በጌታ ፊት ስናስቀድስ አንድ ልብ በመሆን ሰላምታችን በሱ የሆነ የልብ የፍቅር መሆን እንዳለበት የሚያስተምረንን እናያለን ማለት ነው። አሁን ወደ መጀመሪያው እንሄዳለን። የመጀመሪያው ጹኡ ንኡሰ ክርስቲያን ነው ማለት እምነታችሁ ገና ጎደሎ የሆነ ያልተሟላ ሰዎች ውጡ ነው የሚለው ስጋ ወደሙ ሊፈተት ይፈተት ነውና፣ ክርስቲያኖች እውነተኞች ክርስቲያኖች ሊቆርቡ ነውና፣ ስለዚህ እናንተ በማየት ብቻ ስለማትጠቀሙ ውጡ ነው ለምን? በዚህ ውስጥ የገቡት ክርስቲያኖች ሁሉ ስለሚቆርቡ። ቅዳሴው ሲጻፍ እንደዚህ ነው። ይሄ ቅዳሴ በተጻፈበት ዘመን የገቡ ክርስቲያኖች ሁሉ ይቆርባሉ፣ የማይቆርቡ ይወጣሉ። የማይቆርቡት ደግሞ ገና ስለ ክርስትናው እየተማሩ ያልተጠመቁ ናቸው። ስለ ክርስትናው ስለ ጥምቀቱ ስለ ዘላለም ሕይወት በጥምቀት ስለሚገኘው ሁለተኛ ልደት ገና እየተማሩ ያልተጠመቁት ናቸው ንዑሰ ክርስቲያን የሚባሉ። ገና እምነታቸው ያልተሟላ ውጡ የሚለው በዚህ ምክንያት ነው እና በአሁኑ ዘመን በእውነት የለም ብዙ ያን ጊዜ ግን ቤተ ክርስቲያን በዓለም ስራዋን የጀመረችበት ጊዜ ስለነበር ይህ አይነት አሰራር በብዛት ስለነበር በዚህ ምክንያት ነው ይሄ የሆነው። ሁለተኛው የሁሩ እምኔዬ ነው። የሁሩ እምኔዬ እናንተ ርጉማን ከእኔ ወግዱ ምሳሌ ነው። የማቴዎስ ወንጌል ምዕራፍ ሀያ አምስትን የማቴዎስ ወንጌል ምዕራፍ ሀያ አምስትን ያነበባችሁ ያነበብን ሁሉ እንደምናስታውሰው ጌታ ዳግም ሲመጣ፣ ሙታን ሲነሱ፣ ሁላችንም በፊቱ ስንቆም ማንም አንተ በዚህ ቁም አንተ በዚህ ቁም ሳይለው፣ ስራችንን የራሳችንን ስራ ስለምናውቅ፣ ለምሳሌ ያህል የበግ ግልገሎችና የፍየል ግልገሎች በአንድ ቅርጫ፣ በሁለት ቅርጫት ውስጥ ተደፍተው ቢውሉ በኋላ እናቶቻቸው ሲመጡ ቅርጫቶች ቢነሱ የፍየል ግልገሎች ወደየት ነው የሚሄዱ? ወደ ፍየል እናቶች። የበግ ግልገሎች ወደ የት ነው የሚሄዱ? ወደ እናቶቻቸው ወደ በጎች። ጌታ ማቴዎስ ሀያ አምስት ላይ የሚለን ይሄን ነው። ስራችን፣ ምርጫችን ዲያብሎስ የሆነ ስጋ የሆነ በቀጥታ ማንም ሳይነግረን አባታችን ዲያብሎስን ተከትለን በግራ ነው የምንቆየው፣ በፍየሎች ነው የምንመሰለው። እሱን አምነን በእሱ ቸርነት በእሱ ደም ስንነጻ የኖርን ከእሱ ጋር የኖርን ደግሞ በጎች በበጎች ነው የምንመስለው። ማንም ሳይነግረን ራሱ ቸርነቱ በቀኙ ያቆመናል። ሁለታችንም ከቆምን በኋላ አዋጅ አለ፣ መለኮት የሚናገረው አለ። ማቴዎስ 25 ላይ ተጽፏል። ከዚያ ምንድነው በግራ የቆሙትን እናንተ ርጉማን፣ ቃሌ እንደ ደወል ሲጮህ ልጆቼ ለእናንተ ሲሉ ህይወታቸውን ሲያጡ ያን ያህል እድሜን ስለግሳችሁ በፍጹም ቸርነቴን ያልቀመሳችሁ አመፀኞች፣ እምቢ ያላችሁ እንደወደዳችሁ ፈቃዳችሁ ነው፣ ከእኔ ወግዱ የማለት ምሳሌ ነው። እናንተ ብሩካን ወደ እኔኑ ወደ አባት የመንግሥት ግቡ ሲላቸው ልጆቹን፣ እነዚያን ግን እናንተ ርጉማን ሂዱ። ከዚያ በኋላ አልቦ ምሕረት ምሕረት የሚባል ነገር የለም። ያን ቀን ፍርድ ብቻ ነው። ድንግል ማርያምም ልታድነን አትችልም፣ ምንም ብታለቅስ ቁጥር ስፍር የሌላቸው መላእክት ቢረግፉም እንደ ቅጠል ቢያለቅሱም ሊያድኑን አይችሉም በቀራኔው ስለ እኛ የቃተተው ይቅርበላቸው ብሎ እንኳን እንደ ትናንትናው ራሱን አዋርዶ ቢልም አይሆንም ያን ቀን የፍርድ ቀን ነው ስለዚህ እነዚያን ርጉማኑን የእሱ ያልሆኑትን ውጡ የማለት ምሳሌ ነው ለምሳሌ ያህል ለምሳሌ ያህል የማቴዎስ ወንጌል ምዕራፍ ሀያ ሁለት ውስጥ እንደዚህ የሚል እግዚአብሔር ቃል አለ ማቴዎስ ስንት አልኩኝ? ሀያ ሁለት ስምንት እንዲህ ይላል። በዚያን ጊዜ አገልጋዮቹን ሰርግ ውስጥ ተዘጋጅተዋል ይላቸዋል። ሰርግ ውስጥ ተዘጋጅተዋል። ሰርግን ባሰረገ ሰው ራሱን መስሎ ነው። ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያም አገልጋዮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎችንም ሰበሰቡ። የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጅ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን፣ እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፤ በዚያ ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና። የሰርጉ አዳራሽ ተዘጋጅቷል። ሰርገኞች ታድመዋል፣ ተጠርተዋል። የሰርጉ ባለቤት እንግዶችን ሲመለከት አንድ የሰርግ ልብስ ያለበሰ አዳፋ ጨርቅ የለበሰ ተቀምጧል። አንድ ሰው ለምንድን ነው ይሄን ዝተት ለምንድን ነው ይሄን ጨርቅ ለብሰህ በሰርጌ መካከል የተቀመጥከው አለው። ሰርግ ሲጠራ ሰው የሰርግ ልብስ ነው ልብሱ መሄድ ያለው። ይሄ ንቀት ነው። የለህም እንዳይባል አለህ ማጠብ አትችልም እንዳትባል፣ ዋው አለ ማጠቢያው አለ፣ ሁሉ ነገር ተዘጋጅቷል። ምን አይነት ንቀት ነው? ለምንድን ነው በሰርጌ ውስጥ አሮጌ ጨርቅ ለብሰው የገባው? ውጣ። አገልጋዮቹ ጅግሩን አስረው ወደሚያስከፋ ቦታ ወረወሩት ነው የሚለው። ይህ እንግዲህ የዚህ የቤተ ክርስቲያን ምሳሌ ነው። ዛሬ ሁላችንም እድምተኞች ነን፣ ተጠርተን ነው እዚህ የተሰበሰብን። ለቅዱስ ቁርባን የተዘጋጀን ሁላችን የሰርግ ልብስ ለብሰናል። ያልቀረብን ደግሞ ያልተቀበል ወይም የማንቀበል የለበስነው ልብስ አለ ማለት ነው። ያ የለበስነው ልብስ የቁርባን ልብስ አይደለም፣ የንስሐ ልብስ አይደለም፣ የእውነተኛ ክርስቲያናዊ ልብስ አይደለም። እድፍ ነው፣ እድፍ ነው ማለት ነው። እድፉ ደግሞ ምን እንደሆነ እያንዳንዳችን እናውቀዋለን። ያ እድፍ ገየት እንደመጣ እንግዲህ ራሱ ባለቤቱ ነው የሚያውቀው። ወይ ከእኛ ከካህናቱ ድክመት ነው፣ ወይም ከእናንተ ድክመት ነው፣ ወይም የሁላችን ጥፋት ነው። ስለዚህ የሰርጉ ባለቤት ክርስቶስ ኢየሱስ በምሕረቱ ስለሚጎበኘን እንጂ እንደዚህ ሰዎች አሁን ውጡ ቢለን የተወሰኑ ሰዎች ብቻ ነው የምንቀረው። ያ ከሆነ ደግሞ በእውነቱ ምን አይነት ቤተ ክርስቲያን ነው የሚሆኑ? ሌላው ትንቢተ ዘካርያስ ትንቢተ ዘካርያስ ምዕራፍ ሶስት ቁጥር አንድ ጀምሮ እንዲህ ይላል፣ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆመ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመላኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄአለሁ ጥሩ ልብስም አለብሳሃለሁ አለው ይላል። ኢያሱ እንግዲህ እኛን ወክሎ ነው። ተመልከቱ የሰይጣንን ጠላትነት መጀመሪያ ገፋፍቱ ኃጢአት ያሰራል፣ ያጋጫል፣ ያጣላል። ከዚያ ደግሞ እንደገና ራሱ ይከሳል። አሁን ይህን ሰው ገፋፍቱ ኃጢአት አሰርቶታል ማለት ነው። እንደገና ደግሞ ከሰሰው በእግዚአብሔር ፊት። እግዚአብሔር ግን ምንድን ነው ያለው? አንተ ይሄ የተነጠቀ የተመረጠ የእሳት ትንታግ ልጄ ነው፣ እንዴት እሱን ትከሳለህ? አለና ዘወር ሲል ካጠገቡ የነበረ መልአክ ነበር። መልአኩን ወይም መላእክቱን ምን አላቸው? ይሄን አሮጌ ልብስ አውልቁ። ከሱ ከእያሱ እኮ ነው። ከሱ አውልቁ ወይም ካጠገቡ የነበሩትን ካህናት ሊሆን ይችላል። አውልቁ፣ አወለቁለት፣ ንጹህ ልብስ አለበሰው ይላል። እያሱ የእኛ ምሳሌ ነው። ኃጢአትን የሰራን እኛው ነን። ኃጢአትን ያሰራን ዲያበሎስ ነው፣ የከሰሰንም እሱ ነው። አሁንም እያንዳንዳችን በተለይ እኛን ኦርቶዶክሳውያንን ይከሰናል። ወደዚህ የጠራቸው ወደ ሰርጉ የታደሙት ሊቆርቡ ነው። ታዲያ የታለ የቆረቡት? ያልቆረቡበት እኮ ምክንያት አላቸው። ኃጢአትን ስለሚሰሩ ነው። ኃጢአታቸውን ስለሚያውቁ ነው። ስለዚህ በከንቱ ነው እንጂ ታዳላለህ። እዚህ ላይ ነው እንግዲህ የመለኮት የክርስቶስ ኢየሱስ ቸርነት። ኢትዮጵያውያን ክርስቲያኖች ለእኔ የተመረጡ የተነጠቁ ትንታ ግሳቶች ናቸው። በደሜ የገዛኋቸው ልጆቼ ናቸው። ምንም ቢያጠፉ ይመለሳሉ መመለሳቸውን አውቃለሁ ስለማውቅ አልተዋቸው አልሰጥህም ሁለት ሺህ ዓመት ሙሉ በዚህ ምክንያት ነው የያዘን የእሱ ፍቅር ነው እንደ ሙጫ ተጣብቆ እስካሁን ድረስ ያቆየን በዚች ቤተ ክርስቲያን ሆኖም ግን ምንድን ነው ያለ እናንተ ካአጠገብ የቆማችሁት አውልቁለት ይሄን አሮጌ ልብስ ነው አውልቁለት አውልቁላቸው ነው የሚለን አውልቁላቸው ነው የሚለን እነማንን ቃሉ የገባንን እነማንን የተዘጋጀ ነውን? ሳንፈርድ ካህናትም ልንሆን እንችላለን። በአጠቃላይ የእግዚአብሔር ምስጢሩ፣ የቅዱስ ቁርባን ጥቅሙ፣ የክርስቲያናዊ ህይወት በረከቱ የገባን ያነበብን ለሌሎች መትረፍ አለብን። አውልቁ በሉ ነው አውልቁላቸው። ምታወልቁላቸው ደግሞ ነው የሚለው ማቴዎስ አምስት ላይ እንደሚነግረን በራሳችሁ በህይወታችሁ ነው መጀመሪያ። ህይወታችሁ ብርሃን ሆኖ እነሱን ይሳባቸው ቁማችሁ ከምትለፈልፉ እንደኔ ማለት ነው፣ ወይም ደግሞ ከምታነቡ፣ ከምትገጥሙ፣ ከምትዘምሩ በህይወታችሁ ህይወታችሁ ሂሳባችሁ። ለምሳሌ ዛሬ ተመልከቱ፣ ልጆቻችሁ እነዚህ ሁለት ልጆች አሁን እስከ አባዎችን ለብሰው ከአባቶቻቸው መካከል ቁጭ ብለው ማለት ቁመው አሁንም ቁጭ ብለው የምታዩዋቸው ቁመው ያስቀደሱት የቆረቡት፣ የዛሬ ሳምንት የትዳራቸውን ቅዱስ ቃል ኪዳን ይፈጽማሉ። የጋብቻቸውን ቃል ኪዳን የዛሬ ሳምንት ይፈጽማሉ። ከዚያ በፊት ባርክልን ነው ከዚያ በፊት አንድ አድርገን ነው። ያን ጊዜ በፊትህ ቆመን በፊትህ ቁጭ ብለን አንድ አድርገን በዚህ በቀለበቱ፣ በዚህ በካባው፣ በዚህ በአክሊሉ፣ በዚህ በቅዱስ ዘይቱ በዚህ ሁሉ ምስጢርህ በሚታየውና በማይጨበጠው ምልክት በሚታየውና በሚታየው በሚነካው ምልክት የማይነካውን የማይጨበጠውን አንድ የሚያደረገውን መንፈስን ወደ ሕይወታችን አስተላለፍ አንድ አድርገን ለማለት ከአሁን መዘጋጀታቸው ነው። እኔ ከምለፈልፍ እነሱ ሊያስተምሯቸው ይገባል። እነዚህ ልጆቻችሁ ናቸው፣ ልጆቻችሁ ናቸው። ምንድን ነው የምትጠብቁት? እስከ መቼ ድረስ ነው በየቀኑ እኮ አንዳንድ እያልን እኮ አለቅን እኮ። ፍየል ናት አፍን ሲያፈን አተመንጋው መካከል እንደው እንደው የሆነ ድምጽ ታሰማና ግር ብላ ትሄዳለች። ትንሽ ቆይታ ደግሞ ትመለሳለች። ደግሞ ሁለተኛዋን ይወስዳል፣ ግር ብለው ይሄዳሉ። እንደገና ደግሞ ይመለሳሉ። ደሞ ያችን ይወስዳል። አንዳንድ እያሉ ያልቃሉ። ፍየልን የጠበቃችሁ በጎችን አይታችሁ እንደሆን ከበግ መካከል አንዷን አንድ አውሬ ከነጠቀ በጎች ከበረሩ አይመለሱም። ለዚህ ነው በአባቶቻችን አባባል ሞኝ ከመረረ በግ ከበረረ መመለሻ የላቸውም ይባላል። አስቡበት ለማለት አስቡበት። ወላጆች፣ የልጆቻችሁን አሮጌ ልብስ ማውለቅ የምትችሉት እናንተ አዲሱን ልብስ ስትለብሱት ነው። ኢየሱስ ክርስቶስን በሕይወታችሁ ውስጥ ስታስገቡ ሲሰራ ነው እሱ ክርስቲያናው ሕይወት ሲበራ ነው በቤታችሁ። ልጆችም የወላጆችን ሕይወት መለወጥ የምትችሉት አዲሱን ልብስ ስትለብሱት ነው። እንጀራው ሊረዳ አሮጌው ልብስ ሊያወልቅለት ከፈለገ መጀመሪያ እያንዳንዳችን ህይወታችንን በቅዱስ ቁርባን በንሳ በቸርነቱ፣ በቃሉ ማጽዳት ይኖርብናል ማለት ነው። ስለዚህ በእውነት እያንዳንዳችን መበረታት አለብን። እናንተ ትሻላላችሁ። አሁን ምናልባት እናንተ ቀን ትቀጥሩ ይሆናል። አሁን በየልቡ ናቸው። አሳካልን ፈቃድ ይሁን እንደ እስከ መቼ ድረስ ነው ቃልህን እየሰማን እንዲህ ብለን የምንኖረው? እንደ የምትሉ ነው የሚመስለኝ ሳስበው። ነገር ግን ይሄን የማያስቡ ደግሞ እንደው ዝም ብለው በጨለማ ውስጥ ያሉ አሉ ይሄኔ ወይ ሌላ ነገር ላይ ናቸው፣ ሌላ መጥፎ ድርጊት ላይ ናቸው። ቃሉንም ሲሰሙ ጆሯቸውን ያሳካቸዋል፣ ምንም አይመስላቸውም፣ ጨለማ ውጧቸዋል። እያንዳንዳችን በምንችለው አቅም ሁሉ እነዚያን ይዘን መምጣት አለብን። ቃሉን እንዲሰሙ ማድረግ አለብን። በዚህ ከተገኙ እኮ ሰው ሳይሆን እግዚአብሔር መንፈስ ቅዱስ ሳያውቁት ይባርካቸዋል። እሱ አእምሯቸውን ከባረከ ለንሳ ሞት አንድ ቀን ያበቃቸዋል። እና እያንዳንዳችን ኃላፊነት አለብን ለማለት ነው። ከዚያ ራ ዮሐንስ ራ ዮሐንስ ምዕራፍ ሀያ ሁለት ቁጥር 14 ላይ ምን ይላል? እግዚአብሔር ቃል ራ ዮሐንስ አብሮ የሚሄድ ነው። ምዕራፍ ሀያ ሁለት ቁጥር 14 ላይ ወደ ህይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ልብሳቸውን የሚያጥቡ ብፁዓን ናቸው። ውሻዎችና አስማተኛዎች ሴሰኛዎችና ነብሰ ገዳዮችም ጣዖትንም የሚያመልኩ ውሸትንም የሚወዱና የሚያደርጉ ሁሉ በአጠቃላይ ኃጢአት ከህይወታቸው ጋር የተቆራኘ ሁሉ በውጭ አሉ። ልብሳቸውን የሚያጡ ብፁዓን ናቸው ነው የሚለው። እግዚአብሔር አምላክ የህይወት ልብሳችንን በንስሐ በእግዚአብሔር ቃል በቅዱስ ቁርባን አጥበን ከእሱ ጋር አንድ ለመሆን ያብቃን። እግዚአብሔር የተመሰገንህ። እንግዲህ ሌላው ሶስተኛው ቃጭሉ የምን ምሳሌ ነው? ቃጭሉ የምን ምሳሌ ነው? አንደኛው ታናናሽ ማለት ክርስትና ህይወታችሁ ሙሉ ያልሆነ ገና ያልተጠመቃችሁ ውጡ፣ ቆይታችሁ ቆዩ ማለት ነው። ሌላው ደግሞ የሆሮ ምን እናንተ ርጉማን ከኔ ወግዱ የማለት መታሰቢያ ነው። ይሄን እንድናስብ ነው፣ በፍርድ ቀን እንግዲህ። ሶስተኛው ደግሞ የቃጭሉ የቃጭሉ ድምፅ ምንድን ነው? የምን ምሳሌ ነው? የቃጭሉ ድምፅ የቃጭሉ ወይም የደወሉ ድምፅ የግርማ መለኮት የመለኮት ድምፅ ምን አይነት ድምፅ? ያ የፍርድ ድምፅ፣ ያ የቁጣ ድምፅ፣ እናንት ርጉማን ከእኔ ወግዱ የሚለው ማመልከቻ የሌለው ይግባኝ የሌለው ከንቱ ዋይታ፣ ከንቱ ለቅሶ፣ ከንቱ ጥርስ ማፋጨት፣ ከንቱ ንባ የሆነበት ያ ሰዓት ነው። የመለኮት ድምፅ ከእኔ ሂዱ የሚለው ዝምነ አይደለም። አባቶቻቸው ያ የግርማ መለኮቱ የማአቱ ድምጽ ነው ከኔ ሄዱ የሚለው ድምጽ ነው ብለው ነው አባቶቻችን ትተውልን ሄዱ። ይሄን እያሰብን ነው ማዳመጥ ያለብን። ቃጭሉ ዝም ብሎ የሆነ አይደለም። እንግዲህ ቃጭሉንም ቃሉንም ሁሉንም ይዞ በደጅ ቆሜ አንኳኳለሁ የሚከፍትልኝ ባገኝ እገባለሁ ብሏል። እንግዲህ ሊከፈት የሚችለው ቃሉ በሕይወታችን ውስጥ ስራ ሲሰራ ነው የቃጭሉንም ድምጽ የደወሉንም ድምጽ የካህናቱንም ድምፅ በነገሮች ሁሉ የሚነገርንን የመለኮት ድምጽ ሰምተን የልቡናችን በር ተከፍቶልን እሱ ራሱ በህይወታችን ውስጥ እንዲገባልን ቅዱስ ፈቃዱ ይሆንልን። ወደ ሁለተኛው ነጥብ እንሄዳለን። ሁለተኛው ነጥብ ስለ አንዲቷ ቤተ ክርስቲያን ሰላም ጸልዩ ነው። ስለ አንዷ ቤተ ክርስቲያን ሰላም ጸልዩ ጸልዩ በእንተ ሰላመ ቤተ ክርስቲያን አህቲ ቅድስት ጉባኤ እንተወርያት ርትይት በሃበ እግዚአብሔር ሲል ዲያቆኑ ምንድነ ምትሉ እናንተ? ኪሪያ ላይሶ ጮኸን ምን ማለት ነው ተባብለናል? አቤቱ ይቅርበልን ቃሉ የግሪክ ነው አቤቱ ይቅርበልን ምንድን ነው ያለው ዲያቆኑ ሐዋርያት ለሰበሰቧት በእግዚአብሔር ዘንድ ለቀናች ለአንዲት ክብርት ቤተ ክርስቲያን ሰላም ጸልዩ ኤፌሶን ኤፌሶን አራት ላይ እንደሚነግረን ሃይማኖት አንዲት ናት ጥምቀት አንዲት ናት ቤተ ክርስቲያን አንዲት ናት ጌታ ኢየሱስ ክርስቶስም አንድ ነው ስለ አንዷ ቤተ ክርስቲያን ጸልዩ ዮሐንስ ወንጌል ምዕራፍ አስር ውስጥ እንደሚነግረን እረኛው አንድ መንጋውም አንድ የሚሆኑበት ጊዜ አለ መንጋው አንድ ሲሆን አንዲት ቤተ ክርስቲያን ማለት ያ ነው አምላካችን ኢየሱስ ክርስቶስ በደሙ ያስረከበን አንዲትን ቤተ ክርስቲያን በአብ በወልድ በመንፈስ ቅዱስ ስም የምታምን በክርስቶስ አዳኝነት የምታምን በአንዲት ጥምቀት የምታምን በአንዲት ሃይማኖት የምታምን አንዲት መንግስት፣ አንዲት ቤተ ክርስቲያን ነው አስረክቦን የሄደ። ታዲያ ይሄ መለያየት ከየት መጣ? ከሰይጣን። ካቶሊክ የሚለው ከየት መጣ? ሉተራን የሚለው ከየት መጣ? ፕሮቴስታንት የሚለው ከየት መጣ? የኦርቶዶክስ ስርስ በርስ መለያየት ከየት መጣ? ይህ ሁሉ በአሜሪካን ሀገር ዲኖሚኔሽንስ ከየት መጣ? ይህ ሁሉ ከየት ነው የመጣው? እስኪ መለያየት ከየት ነው የመጣ? የቤተ ክርስቲያን ሰላም መደፍረስ ከየት ነው የመጣ? ከየት ነው የመጣ? ከየት ነው የመጣ? ከዲያብሎስ ወይም ከሰይጣን። ሆኖም በፍርድ ቀን እሱ ሊያልፍልን አይችልም። የመነኩሴውን ታሪክ ታውቁት የለ? ባብይ ጾም እንቁላል አማረው እንዳይጠብስ ክልክል ነው የመነኩሴ ቤት ደግሞ በገዳም ምድጃ የለውም። ምድጃው አንድ ነው። ማታ መስኮቱን ያችን የጎጆ መስኮት እንደ ከፈተ ከችኮላው የተነሳ በጧፍ ነበልባል እንቁላሉን ያገላብጣል። አብስሎ ሊበላ በጧፍ ነበልባል እ አበሚኔቱ ና አባት፣ የገዳሙ አባት ልጄ ሲጸልይ እንደ ነበር እንቅልፍ ወስዶት ነው። ጎጆው ትቃጠልብኛለች ብለው ቀስ እያሉ ሲሄዱ፣ ቆቴ ሳያሰሙ አጅሬ እያገላበጠ ይጠብሳል፣ ይለበልባል አወቁና፣ እሱም ደንግጦ አያቸው። ልጅ ሆይ ይሄን ያህል እንደው ስጋ ሲበትን ብትነግረኝ ምን አለ? በሌላ ጊዜ እኮ መጾም ትችል ነበር። ብትነግረኝ መስጢሮን የሀብስ እየሰጥህ ነበር። እንዴት በጻፍን ብለዋል። እንቁላል ይበስላል ብለህ ታምናለህ? ይላሉ እሳቸው። አጅሬ፣ ልክ አሁን እንደኛ ዲያብሎስ እንደምንለው ሰይጣን እኮ ነው። አባቴ አሳሳተኝ፣ ምን ላድርግ ብለው ነው። ምን ክፉ ጠላት ነው ያለን! እንደ የሰይጣን ነገር እኮ ነው ይላል። ሰይጣን ራቅ ብሎ አባቴ ይህኖ ስላታመነኩት እንዳይሰሙት በጧፍ እንደ በልባል እንቁላልን ማብሰል እንኳን እኔ ለመክረው ላሳስተው እኔም ያለ ዛሬ አይቸውም አላውቅ አለ አይቸውም አላውቅ እንደዚህ ነው። እኛ አሁን ኦርቶዶክስና ካቶሊክ ማን የለያያችሁ ሲባል ሰይጣን ልንድል ነው ወይም ደግሞ በአሜሪካን ውስጥ ያላችሁ እንደዚህ የበዛችሁት ለምንድን ነው? ሰይጣን ልንድል ነው እንል ይሆናል። ግን አያልፍምስ እንዲያውም ክሱን ይቀጥላል። እሱ እንዲህ ያለ ጠላት ነው ያለን። ስለዚህ ክርስቶን ክርስቶስ ደሙን ላፈሰሰላት ለአንዷ ቤተ ክርስቲያን እባካችሁ ጸልዩ፣ እግዚአብሔር አንድ እንዲያደርጋት ካቶሊክ የሚል ሳይኖር፣ ኦርቶዶክስ የሚል ሳይኖር፣ ሉተራን የሚል ሳይኖር፣ ፕሮቴስታንት የሚል ሳይኖር፣ አንዲት ቤተ ክርስቲያን አንዲት የክርስቶስ ቤተ ክርስቲያን የምትባልበት ጊዜ እንዲኖር ኦርቶዶክስ የሚለው ስም እኮ የመጣው በችግር ምክንያት በአሬዎስ ምክንያት በሶስት መቶ ሀያ አምስት ዓመተ ምሕረት ካቶሊክም በኋላ ነው በፊት ነው የሚላሉ። ፕሮቴስታንትም በኋላ ነው። ሌላውም ትናንትና ነው፣ ነገም ይፈጠራል። ስራው ስለሆነ የሰይጣን ይሄ ሁሉ እንዳልነበረው ነው። አንዲት ቤተ ክርስቲያን ኖሮን የቤተ ክርስቲያኗ ራስ ኢየሱስ ክርስቶስ ሆኖ በውስጣቸው ያለነው አገልጋዮች አንድ ሆነን እሱን የምናመልክበት ቀን እንዲቀርብልን ሁላችሁም ጸልዩ ነው የምትለው ቤተ ክርስቲያን። ጸልዩ፣ ይህን ስትጸልዩ ደግሞ ከልብ ይሁን፣ ከልብ ይሁን፣ በዘለማድ አይሁን። እባካ አንድ አድርገን በተዋህዶ ብላችሁ በጣም የሚገርም እኮ ነው። አሁን እኮ ክርስቶስ እኔ ትቻቸዋለሁ እና እንዲሁኑ ቢል የምንስማማም አይመስለኝም። ምክንያቱም እያንዳንዱ ራሱን አጽድቋል። ኦርቶዶክሶች እኛም ያጸደቅነው ራሳችን ነው። ካቶሊኮችም ያጸደቁት ራሳችን ነው። ፕሮቴስታንቶች የሚያጸደቁት ራሳችን ነው። እንግዲህ ማንኛው እንደሆነ አይታወቅም። ደግሞ ሁላችንም እዚያ እንገባለን እንዳንል ከአሁኑ ካላስተካከል በመንግስተ ሰማያት አንድ አይነት እምነት ያላቸው እሱ የመረጣቸው ወይም እሱ እናንተ ናቸው ልክ ያላቸው ነው እንጂ እ ለካቶሊክ ለብቻ ቦታ የለም፣ ለኦርቶዶክስ ለብቻ ቦታ የለም፣ ለፕሮቴስታንት ለብቻ ቦታ የለም። አገሯም አንድ ናት። ፀሐይ ማያስፈልጋት ራሱ ፀሐይ ነው። ምግብ ማያስፈልግ ራሱ ምግብ ነው። ምስጋና ነው መለያየትም የለ። አንዲት ናት። አንድ አይነት ቋንቋ፣ አንድ አይነት መልክ፣ አንድ አይነት አኗኗር፣ አንድ አይነት ሕይወት። ስለዚህ ባካችሁ ሰይጣን ስለ ረበሻት ሰይጣን በማይበል ስላማታት ስለለያያት፣ ስለ ለያያት ስለ ዓለም ቤተ ክርስቲያን ስለ ቤተ ክርስቲያን ሰላምና አንድነት ጸልዩ ሲል ዲያቆኑ ኪርያላይሶን ያላችሁት እናንተ፣ አቤቱ ይቅር በለን። አንተ ይቅር ካላልክን የእኛ ጸሎት በፊት አይቀርብም ነው መልሱ። ከዚህ አሁንም ተንሱ፣ ይላል ዲያቆኑ። ስለ ተንሱ አልመልሰውም ብዙ ጊዜ ተነስተን እንዴት ነው ሁል ጊዜ ተንስኡ የምንለው? ለሚለው አይምሯችን በየደቂቃው ስለሚወሰድብን ከሩቅ ያለው አጋነን ስለሚስቡብን እባክህ አይምሯችን ሰብስብልን ለማለት ነው። ከዚህ አዲያቆኑ ተንስኡ ካለ በኋላ አሁንም ቢሆን ደግሞ ጸልዩ በእንተ ዛቲ ቤተ ክርስቲያን እኔ ላለሁ እናንተ የምትሉት እንትላላችሁ ጸልዩ በእንተ ዛቲ ቤተ ክርስቲያን ቅድስት ወማህበርነ ውስቴታ ምንድን ነው የምትሉት? እናንተ እንደገና አብረን ማህበረ ነባርግ እቀ በሰላም መጀመሪያ ዲያቆኑ ምንድን ነው ያለው? ክብርት ስለምቶን ስለዚህች ቤተ ክርስቲያን በውስጧ ስላለ አንድነታችን ጸልዩ የቅድሟ ስላለሟ ቤተ ክርስቲያን ነው የአሁኗ ደግሞ ስለዚች ስላለንባት ስለዚች ስላለንባት ስለዚች ቤተ ክርስቲያን ጸልዩ ቤተ ክርስቲያን ማለት እኛው ነን ምእመናኑ ነን ህንጻውን ቢሆንም ከዚያ እናንተ ምንድነው ያላችሁ አቤት ዲያቆኑ ይሄን ሲያውጅ እናንተ ደግሞ አቤቱ አንድነታችንን ባርክ በሰላምም ጠብቅ አንድነታችንን ባርክ። አንድነታችንን ባርክ ማለት ባለትዳሮች ባልና ሚስት ሲባረኩ፣ ቤተሰብ ወላጆችና ልጆች ሲባረኩ፣ ጎረቤትና ጎረቤት ሲባረኩ፣ ካህናትና ምእመናን ስንባረክ፣ በአጠቃላይ ሁላችንም በአንድ ላይ ስንባረክ የማይበር በረከት፣ ቡራኬ ማለት ያ ነው። አንድነታችንን ባርክ ለዚች ብቻ ሳይሆነ፣ ኋላ ስንቀጥል ቀጥላላለችዋ ቤተ ክርስቲያን ከዚያ ቀጥለው ያሉት ከዚያ ወደ ስቴቶች እንሄዳለን። ከዚያ ወደ ኢትዮጵያ እንሄዳለን። ከዚያ ወደ ግብጽ እንሄዳለን። ከዚያ ወደ ሲሪያ እንሄዳለን። ከዚያ ወደ አርመን እንሄዳለን። ከዚያ ወደ ህንድ ኦርቶዶክስ እንሄዳለን። አንዷን ባይሆን እቺን ያለንባት አንድ መቅደስ ነውና የመጀመሪያው ግን፣ ሌሎችን እነዚህን መቅደሶች ግን አንድ ብለን ነው የምንጠራቸው፣ በአንድ ላይ ነውና ምንቆርበው እና እግዚአብሔር አምላክ ማህበራችን አንድነታችን ሊጠብቅልን ቅዱስ ፈቃዱ ይሁን። እና ይሄ ደግሞ ዝም ብሎ አይደለም። ወደ እብራውያን ምዕራፍ አስር ቁጥር ሀያ አምስትን ብትመለከቱ ታገኛላችሁ። ወንድሞች ሆይ ይላል ይልቅ ጊዜው ሲቀርብ እያያችሁ፣ የዘመኑ መጨረሻ መሆኑን እየተረዳችሁ እባካችሁ ዝም አትበሉ፣ መሰብሰባችሁን አትዘንጉ። መሰብሰባችንን አንዘንጋ። መሰብሰባችን ዓላማ አለው። መሰብሰባችን ኃይል አለው። መሰብሰባችን የመለኮት ምስጢር አለው። በምንሰበሰብበት ወቅት በእኛ መካከል ሁለት ወይም አንዲት እናት ሊኖሩ ይችላሉ። ወይም አንድ አባት ሊኖሩ ይችላሉ። ወይም አንድ ወንድም ሊኖር ይችላል። ወይም አንዲት እህት ልትኖር ትችላለች። ወይም ሕፃናት ሊኖሩ ይችላሉ። ለጥቂቶቹ የወረደው መንፈስ ቅዱስ ይተርፋል። የሱ በረከት ለኛም ይተርፋል። የመለኮት ምስጢር እንደዚህ ነው። ሰዶም እና ገሞራ አስር ሰዎች ቢኖሩ ኖሮ ሁለቱም ሀገሮች አይጠፉም ነበር። አስር ሰዎች ሃያ ሰዎች ጥቂቶች በመጥፋታቸው ብዙዎቹ ጠፉ ነው የሚለው ቃሉ። ስለዚህ የመሰብሰባችን ጥቅሙ በዚህ ምክንያት ነው። ጥቂቶች የሱ በመካከል ሲኖሩ ለነሱ ስል የወረደው የምህረት ዝናም ይተርፋለኝ። ያበሰብሰዋል፣ ህይወታቸው ያረሰዋል፣ ያረሰርሰዋል። መሰብሰባችሁን አትርሱ። ለዚያ ነው። ሌላው እንግዲህ ሶስተኛው የሃይማኖት መግለጫችን ነው። ዲያቆኑ ምንድን ነው የሚለው ንባል ኩልነ እግዚአብሔር ጸሎት ሃይማኖት በእግዚአብሔር ጥበብ ሆነን ሁላችን የሃይማኖት ጸሎትን ወይም የሃይማኖት መግለጫን እንበል ነው የሚለው። የሃይማኖት መግለጫችን ምንድን ነው? ምንድን ነው? ሁሉን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን ሰማይና ምድርን የፈጠረ የሚታየውን የማይታየውንም ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ አልተፈጠረ፣ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም በምድርም ባለው ያለ እርሱ ምንም የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ሰው ሆኖ በጴንጤናዊ ጲላጦስ ዘመን ስለኛ ተሰቀለ፣ መከራን ተቀበለ፣ ሞተ ተቀበረም። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደ ተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛ በምስጋናም ይመለሳል በህያዋንና በሙታን ለመፍረድ ለመንግስቱም ፍጻሜ ባንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ ብሎ ምንድን ነው የሚለው? አሜን። ይህ ነው የሃይማኖት መግለጫ። የብዙዎቻችን ችግር ይሄ ነው። የሃይማኖት መግለጫችሁ ምንድን ነው ሲባል፣ ድክመቱም ይሄኛ ነው። እያንዳንዳችሁ ማወቅ ያለባችሁ ነገር ቢኖር ይሄን ነው። የሃይማኖት መግለጫችሁ ምንድን ነው? አሁን ያነበብነው ነው። በቅዳሴ ብዙ ጊዜ የምንለው ነው። ክርስትና እናትና አባት ክርስትና ከማንሳት በፊት ሕፃኑን ወይም ሕፃኗን ወክለው ይሄን ነው ማንበብ ያለባቸው። ሲያድግ የሚያስተምሩት ይሄን ነውና እያንዳንዳች ይሄን በቃላችን ልንይዝ ይገባል። ድክመታችን ነው የማንይዘው እና እባካችሁ አደራ፣ ድንገት ልትጠየቁ ትችላላችሁ እና ይሄን እንዳትረሱ። አራተኛው ንጹሕ የሆነ ይቁርብ፣ ንጹሕ ያልሆነ ግን ይወገድም። ደፍረ ብትቀርብ እጀን ታጥቤ ካፋው ድፍ ንጹህ እንዳደረግ እኔ ው እጀን ረጭቻለሁ ታጥቤ ረጭቻለሁ። እና ንጹህ ሆነህ ቅርብ ነው። እስከ ኃጢአትህ እንዳትቀርብ ነው። ስጋው ደግሞ የተዘጋጀው ለምንድን ነው? ለኃጢአተኞች አይደለም እንዴ? አይደለም ወይ? አሁ እስቲ አንደኛ ቆሮንቶስን እንመልከተው። አንደኛ ቆሮንቶስ ምዕራፍ አስራ አንድን እንመልከት። እዚች ላይ ባካችሁ ሁላችሁም እናተኩር፣ ሁላችንም እና እንድንግባባበት ይሁን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ጀምሮ ላነበው ለእናንተ ደግሞ አሳልፍ የሰጠሁትን እኔ ከጌታ ተቀብያለሁ ና ጌታ ኢየሱስ አልፎ በተሰጠባት በዛሽ ሌሊት፣ ማለት ሐሙስ እለት ምሽት ማለት ነው፣ አርብ እለት ከመሰቀሉ በፊት በዋዜማው ማለት ነው። እንጀራን አንስቷ አመሰግነ ቆርሶ፣ ምንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው አለ። ስጋዬ ነው ይመስላል፣ የስጋዬ መታሰቢያ ነው የስጋዬ ምልክት ነው አይደለም የሚሉ ስጋዬ ነው አለ ይህን ለመታሰቢያ አድርጉት። ስጋዬ ነው ካለ በኋላ ስትበሉት ለመታሰቢያ አድርጉት፣ መከራዬን እያሰባችሁ ለማለት ነው እና እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ፣ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ማሰብ ማለት ይሄ ነው። መድኃኒትነቱን አምነን ነገር ግን ስንወስደው ያን መከራውን እያስብ ነው ደሙን የስጋውን ቁስል ጅራፉን፣ ችንካሩን፣ መከራውን እያስብን የወሰድነው እንደሆነ መድኃኒት ነው። እንደዚያ ነው የሚለው። ሆኖም ግን ምን ይላል? ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እዳ አለበት። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እዳ አለበት። ሰው ግን ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ስለዚህ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውንም በመጣው ጊዜ እነግራችኋለሁ ይላል ቅዱስ ጳውሎስ። ስለዚህ ማንም ሳይገባው ይህን ስጋና ደም የሚቀበል የጌታ ስጋና ደም እዳ ስላለበት አስቀድሞ ራሱን ይመርምር ነኝ። ይህ ማለት ምን ማለት ነው? ይህ ማለት ምን ማለት ነው? አንድ በክርስቶስ አዳኝነት ሳያምን ጥርጥር እንዳለው ይጠንቀቅ። እሱ ሙቶ ያዳነው መሆኑን ሳያምን ሁለት ይህ ብስት ተለውጦ መድኃኒት እንደ ስጋው ስጋው ይህ ብስጥ ተለውጦ እንደ ደሙ ደሙ ሆኖ የረከሰ ህይወቱን የሚቀድስለት፣ ያደፈ ህይወቱን የሚያነጻለት፣ የተረገመ ህይወቱን የሚባርክለት፣ የተሰበረ ህይወቱን የሚጠግንለት፣ ከእግዚአብሔር ጋር የተለየ ህይወቱን ከእግዚአብሔር ጋር አንድ የሚያደርግለት የእሱ ምሕረትና ቸርነት ያለበት መሆኑን ሳያምን ሌላው ደግሞ በንስሐ ሳይመለስ አሁን አሁን እንግዲህ ወደዚህ ወደ ዋናው መምጣት ነው። በንስሐ ሳይመለስ ይሰክር እንደሆን መስከሩን ሳይተው፣ ያመነዝር እንደሆን አመነዝራነቱን ሳይተው፣ ይሰርቅ እንደሆን ስርቆቱን ሳይተው፣ ጣዖትን ያመልክ እንደሆን ጣዖት ማመለኩን ሳይተው፣ በአጠቃላይ ኃጢአት ይሰራ እንደሆን ያን ኃጢአቱን ሳይተው፣ ነብስ መግደሉን ሳይተው፣ ደም አፍሰሱን ሳያቆም፣ ተመልሻለሁ ሳይል ንስሐ ሳይገባ በድፍረት እንዳይወስደው በድፍረት የወሰደው እንደሆን የበለጠ ስለሚጎዳው የበለጠ ስለ በተለይም ቂም በቀል ይዞ ቃሉ የሚለው የሰማዩ አባታችሁ በቅዱስ ቁርባኑ የሰማዩ አባታችሁ በኑዛዜ በንስሐ የሰማዩ አባታችሁ በቸርነቱ ይቅር እንዲላችሁ መጀመሪያ የበደሏችሁን ይቅር በሉ። የበደሏችሁን ይቅር ካላላችሁ የሰማዩ አባታችሁ ይቅር አይላችሁም። ዋናው ትልቁ ነገር ይሄ ነው። እኛ ቅዱስ ቁርባንን የምንወስደው ይቅር እንዲለን እንዲምረን ነው። ይቅር እንዲለን ይቅር ማለት እንዲምረን መማር አለብን። ያን አድርገን እንድንቀርብ ነው፣ እስከዚህ ጉድ እንዳንቀርብ ነው እንጂ ንጹሕ ከሆን ምን ያደርጋለን? ይላል እኮ ማቴዎስ ዘጠኝ የማቴዎስ ወንጌል ምዕራፍ ዘጠኝ ውስጥ ምን ይላል? የማቴዎስ ወንጌል ምዕራፍ ስንት አልኩኝ? ምዕራፍ ዘጠኝ ምዕራፍ ዘጠኝ ምን አለ? ምዕራፍ ምዕራፍ ዘጠኝ ቁጥር አስራ ሁለት ኢየሱስም ሰምቶ ህመምተኞች እንጂ ባለ ጤናዎች ስለ መድኃኒት ማለት ህመምተኞች እንጂ ባለ ጤናዎች ባለ መድኃኒት አያስፈልጋችሁም። ነገር ግን ሄዳችሁ ምህረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ተማሩ። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም። ይህ ቅዱስ ቁርባን የሚዘጋጀው ለደመ ለደም አብሳሾች፣ ለነብሰ ገዳዮች፣ ጣዖትን ሲያመልኩ ለነበሩ፣ እድሜ ልካቸውን ሲያመነዝሩ ለነበሩ ሴሰኞች፣ ዋሾች፣ አስማተኞች ምቀኞች፣ ትዕቢተኞች በአጠቃላይ ለኃጢአተኞች ነው። ለኃጢአት በሽተኞች ለእኛ ለበሽተኞች ነው የሚዘጋጀው። ለንጹሐንማ ምን ያደርግላቸዋል? እኮ ነው የሚለው። ለጤናሞች መድኃኒት ምን ያደርግላቸዋል? ለበሽተኞች ነው። ነገር ግን እነዚያ በሽተኞች የሚገባቸውን ማድረግ አለባቸው። እንግዲህ አልደግመውም፣ ተነጋግረናል። አንድ ስለ ክርስቶስ አዳኝነት ማመን ሙቶን ዳዳነን ማመን ያለ ጥርጥር። ሁለት ህብስቱ ወይኑ መድኃኒት እንደሆነ ማመን አለመጠራጠር። ሶስት ኃጢአትን መተው በንስሐ ተመልሶ ያለፈውን ላለ መስራት ወስኛለሁ ብሎ ጭንበቀልን ትቶ መቅረብ። ሌላው ደግሞ ወጣት ከሆነች እስከ ጋብቻዋ ጊዜ ድረስ ራሷን በመንፈስ ቅዱስ ኃይል እንደምትጠብቅ ከአቅሜ በላይ የሆነ ችግር ካልገጠመኝ ህይወቴ አንተ ነው ብላ ወስና ወጣቱም እንደዚሁ ሲጋቡ በቅዱስ ቁርባን ነውና ሲጋቡ በቅዱስ ቁርባን ስለሆነ እስከ ጋብቻ ጊዜያቸው ድረስ ራሳቸውን ጠብቀው ለመኖር ቢወስኑ የሚከለክላቸው ማንም የለም። የሚከለክል ቢኖር ወንጀለኛ ነው። ደግሞ የተጋቡ ባልና ሚስት ምንጊዜም ቃል ሲገቡ እሱም እሷን ትቶ ሌላ ላይ ይመለከት፣ እሷም እሱን ትታ ሌላ ላይ ይመለከት እስከ ሞት ድረስ የሚለያቸው ነገር እንደሌለ ቃል ገብተው ነው የተጋቡ። ለምንድን ነው የሚከለክላቸው? ማን አለ? እንደዚህ ከሆነ የሚከለክል ማንም የለም። በተለይ ወጣቶች ራሳችሁን ብትገዙ እንዴት ጥሩ ነበር። ኢትዮጵያውያን ስንቶች፣ ስንቶች አይምሯቸው የበራ ልጆች ስንቶች፣ የጥበብ ልጆች ስንቶች፣ የእውቀት የብርሃን ልጆች ስንቶች፣ አገርን የሚጠቅሙ ስንቶች፣ ቤተ ክርስቲያንን የሚጠቅሙ መድኃኒት በሌለው በሽታ ባልሆነ መልከስከስ ተባይ በቅዱስ ቁርባን ሕይወታቸው ባለየምራ ለመያዙ ምክንያት እንደ ቅጠል ረገፉ እንደ ቅጠል ረገፉ። ዛሬ በሀገራችን ሞተ ስጋ የስጋ ሞት እንደ ቀላል ነገር ሆነ። ሰዎች ታመሙ አይድኑ ሆኑ። እንደምንሰማው ከሆነ የተበከለው በዛ። ራሳቸውን የሚገዙ ኖሮ እኮ አንድ ያላቸው የአይምሮ ሰላም፣ ሁለት ያላቸው ጤንነት፣ ሶስት እድሜን ጠግበው ይሄዳሉ። ሌላው እድዘር ተክተው የትዳርን ጣዕም አይተው ወልደው ስመው አሽተው ቅመው በምድር እግዚአብሔር ለልጆቹ የሰጠውን በረከት በረከታቸውን ተመግበው ያልፋሉ። ነገር ግን ለዚያ ሳይደርሱ አለቁ ልጆቻችን። ለዚህ እልቂት ማን ነው ተጠያቂው? እኛ ካህናቱ፣ ወይስ ወላጆች፣ ወይስ ደግሞ ማን ይሆን ተጠያቂው? ሁላችንም ተጠያቂዎች ነን። እረባካችሁ ክርስቲያኖች፣ ለራሱ ነው ጥቅማችን ለራሳችን ነው ያ ወጣት ጥቅሙ ለራሱ ነው። ያች ወጣት ጥቅሟ ለራሷ ነው። ያ ከሆነ ማን ማንን ይከለከላል? ያልሆን ብሎ እኮ ነው እርስ በእርሳችሁ ተጠባበቁ እንጂ። ባሏ ሊሞትባት ይችላል ወይም በሆነ ምክንያት ልትለይ ትችላለች። ካሁን በኋላ ወይም እንደ እኔ ቆርቦ እኔን መስሎ የሚኖር እግዚአብሔር ከሰጠኝ ያለዚያ ደግሞ ከክርስቶስ ኢየሱስ ጋር ከመንፈስ ቅዱስ ጋር፣ ከመላእክት ጋር መኖርን መርጣለሁ ብላ የወሰነች ሴት ካለች፣ ብሎ የወሰነ ክርስቲያን ካለ የሚከለክለው ማን ነው? እርስ በርሳችሁ ተጠባበቁ እኮ የተባለው ያለ ወንጀል ስለሆነ እድገቱ፣ እንደ ወጣቶችም በድፍረት መጥተው ዝም ብለው እንዳይቀበሉት፣ ሌሎችም ሲቆርባ አየን ብለው እንደው ዝም ብለው ለውዳሴ ክንቱ እንዳያደርጉት፣ ለይዩልኝ እንዳይሆን፣ እንዳይጎዳቸው። ካህኑም አይታችሁ እንደሆነ በሀገራችን አንገቷ ወጣ ያለች ወጣት የመጣች እንደ ዘወርበኝ በይ ነው የምትባል። እንዴት እሷ ትቆርባለች? እንዴት እሱ ይቆርባል? በዚህ በቀይ ሽብሩ ጊዜ አንድ ታሪክ ላውራችሁ። አንማው ይባላል። ልጁ የክርስትና ስሙ ገብረ ክርስቶስ ይባላል። ሙሉ ሌሊት ሲሰግድ ነበር የሚያድረው። የተባረከ ሕይወት ነበረው። እንዴት እንዳዘጋጀው መቼም እሱ ነው የሚያውቀው። መቼም ስታዩት ያስፈራራል። ሌላ ሶምሶን ነው። መቁረብ አለብኝ። ጊዜው ጥሩ አይደለም አለ። በዚህ በቀይ ሽብሩ ጊዜ ነው። በነጻ እርምጃው ጊዜ ነው። መቁረብ አለብኝ እኔ መዘጋጀት እፈልጋለሁ አለ። ለንስሐ አባቱ ነገራቸው። አይቻልም፣ በፍጹም አይቻልም። ወያ ግባ ያለዚያ ኔታር የአይኔ እያየ አንተ ገደል ምታል ሰው እንዴት አድርጌ ነው ለአንተ ቅዱስ ቁርባን ምሰጠው? በስንት አማላጭ በስንት መከራ እኔ በኋላ ይቆረቁሮታል። ኃላፊነቱ የእርስ ነው። ብሞት ጥሩ አደለም የማየው ነገር የሌትም ተኝቼ ብሞት የራሱ ሆነው ኃላፊነቱ ሲላቸው ደነገጡ። ደነገጡ እና ፈቀዱለት ከዚያ አስቀድሶ ሊቆርብ ልክ እንደ እነዚህ ልጆች ሊቆርብ ሲቀርብ መቼም ያስፈራራል። ሲያዩት ቁመቱ እዚያ ላይ ነው የሚደርሰው። ቁርባኑን የሚሰጡት ቄስ እጃቸው ታሰረ፣ መስጠት አቃታቸው፣ ተንቀጠቀጡ። ንስሐ አባትየው አጠገብ ሆነ፣ ኧረ ባክዎ ቢሉ በፍጹም አሉ። እንዲህ ነው አልተለመደማ። አላወቁማ፣ መከልከሉ ነው ለሳቸው ቁም ነገር የመሰላቸው፣ አላወቁም። በኋላ ከዚያ ቤተ ክርስቲያን ሌላ ቤተ ክርስቲያን ጎረቤት ተፈልጎ በስንት ምክር በስንት ውይይት ነገሩ ጸድቆ ልጁ ተቀበለ። የህዳር ማርያም ነው ትዝ ይለኛል። የህዳር ማርያም ተቀበለ፣ የህዳር ጽዮን ተቀበለ። የባለ እግዚአብሔር የልደት ማለት ነው። ሁለተኛ ተቀበለ። ሶስተኛ የጥምቀት ጥር አስራ አንድ ቀን ጥር አስራ አንድ ቀን ተቀበለ። ቃና ዘገሊላ ኖሎ ልክ ጥር አስራ ሶስት ቀን በነጻ እርምጃ በቀሽብር ተመጣ። አሪ ግርም ነው። አስተምሯቸው ሲመለስ ዝም ብለው ሰላሳውን ምን እንደሆነ እኮ ያውቁት ያገኙትን ሁሉ መምታት ነው። ተመልከት ዲያብሎስ እንዴት እንዳባላን ዞር ብለን ስናስብ፣ እንደው ሳይጠይቁት ይሄ ነው ሳይባል መስሎ የታያቸውን ይመቱ ነበር። ለተወሰኑ ደቂቃዎች ይፈቀድላቸዋል። ይመታል፣ አለፈ ያው ሁሉ እና ተመልከቱ። አሁን እንዴት ነው ይሄ ልጅ እንዲህ እንደ ሳሳ ቢሄድ ኖሮ እሱ በሚምሩበት መንገድ ይምረዋል። እሱ ተቀብሏል እኮ ያን ጊዜ እኮ ለኛ ደስ ይበለን ነው እንጂ ሲወስነ የተቀበለው እና መከልከል የለብንም ደግሞ የሚቆርቡ ሰዎችን ስታዩ ከኋላ ሆናችሁ አትፍረዱ ይልቅ እንደ እነሱ ሁኑ ከሱ ጋር ሆነን ብናጠፋ ይሻላል ከሱ ጋር ሆነን ብናስቀይመው ይሻላል እርቀን እርቀን እስከ መቼ ድረስ እና ለኃጢአተኞች ነው የተዘጋጀው ታዲያ ንጹሕ የሆናችሁ ቅረቡ ለምንድን ነው የሚለው ንጹሕ የሆናችሁ ለምንድን ነው ከጥርጥር የነጻችሁ ንጹሕ የሆናችሁ ማለት በንስሐ የተመለሳችሁ የዚህ ቅዱስ ቁርባን መድኃኒትነት ያመናችሁ፣ ቅድም ያልኳቸውን ነገሮች ደግሞ እየተዘጋጃችሁ ማለት ነው። ንጹሕ የሆነ ይቁረብ ከተባለ ከነጻው ምን ያደርግልኛል የሚሉ ስላሉ ብዬ ነው። እና በየጊዜው የምንቀበለው ለመንጻት ነው ለመንጻት ነው እንጂ ከነጻን ምን ያደርግልናል ነው የሚለው ቃሉ። በእውነቱ ይህን አስመልክቶ እስኪ ትንቢተ ኢሳይያስ ምዕራፍ ስድስት ቁጥር አምስትን እስኪላ ላነብ ኢሳይያስ ስንት አልኩኝ? ኢሳይያስ ስንት? ትንቢተ ኢሳይያስ ምዕራፍ ስድስት ቁጥር አምስት ምን ይላል? እስኪ እንዲያው ከሶስት ጀምሮ ላነበው። አንዱም ለአንዱ ይላል፣ ሱራፌል፣ ኪሩቤል፣ አንዱም ለአንዱ ቅዱስ፣ ቅዱስ፣ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። አንዱ ለአንዱ እየተቀበለ የመድረኩን መሰረት ከጨዋሂው ድምጽ የተነሳ ተናወጠ። ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ንጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁም። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ አፌንም ዳሰሰበትና፣ እነሆ ይህ ከንፈሮች ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ ይላል። ከሰውነት ከቆዳ ላይ ለምጽ ሲወጣ፣ ለምጽ የወጣባቸው ሰዎች ከሰው ጋር አይገናኙም። ለብቻ ነው የሚቀመጡ ለብቻ ነው የሚቀመጡ። እዚህ ሀገር ትቢ ያዛቸው ሰዎች መሰሉ። ትቢ ያለብህ ከተባለ ሌላ ቦታ ነው አሉ የሚወሰዱት። በብሉ ኪዳን ለምጽ ያለባቸው ሰዎች ለብቻቸው ነው የሚቀመጡ። ስርዓታቸው ህጋቸው ነው። ኢሳይያስ ከእነዚያ ውስጥ አንዱ ነበር እና አሁን እሱ በራእይ ተገልጦለት ሱራፌል፣ ኪሩቤል አሁን እንዳልኩት ቅዱስ ቅዱስ ቅዱስ እግዚአብሔር ጸባዖት እያለ ለአንዱ ሲያቀብለው፣ ያ ደግሞ ወደዚህ ይመልስና ቅዱስ ቅዱስ ይላል። እየተቀባበሉ ነው ቅዱስ ቅዱስ የሚሉ ያን አየሁ። ወዮልኝ አለ ይህን አይቻለሁ ከንፈሮቼ የረከሱ ናቸው ከንፈሮቻቸው ከከንፈሮቻቸው ከረከሱባቸው መካከል ነው ያለሁት ወዮልኝ መጥፋት ነው አለ አትጠፋም ማለት አትጠፋም እንዲያውም ህዝቤን ልትመክርልኝ ነው ህዝቤን ንስሓ እንዲገቡ ልትሰብክልኝ ነው ና እኔ እፈልጌሃለሁ አለው መልአኩን ላክለት ነው የሚለው ያ ወደ ኢሳይያስ የሄደው መልአክ በጉጠት ፍም ይዞ ነበር ይላል በጉጠት ፍም ይዞ ነበር በጉጠት የያዘውን ፍም ወስዶ ከለምጹ ከከንፈሩ ላይ ለምጹ ካለበት ከንፈሩ ላይ እሳቱ፣ መልአኩ ተፈጥሮ እሳት ነው መልአኩ ተፈጥሮ እሳት ሆኖ ያ ጉጠት ውስጥ ያለውን እሳት ግን መንካት አልቻለም። በጉጠት ያዘው መልአኩ፣ ያን የእሳት እሳት ፍም ወስዶ ከኢሳይያስ ከንፈር ላይ አስቀመጠው፣ ዳሰሰው ከንፈሩን በእሳቱ። እስኪ ተመልከቱ ስጋን ስጋኔ ያውም ደግሞ በለምጽ የተበላሸን ከንፈር እሳት ሲዳሰው በጉጠት የተያዘ እሳት ሲቀመጥበት የበለጠ ያቃጥለው የበለጠ ያቆስለው ነበር እንጂ፣ ሲፈውሰው። አይገርማችሁም? ይሄ ነው የእሱ ቸርነት። ዛሬ የመልአኩ ምሳሌ ካህናት ናቸው። የጉጠቱ ምሳሌ እርፈ መስቀሉ ነው። ባለፈው የተማርነው የፍሙ ምሳሌ ስጋ ወደሙ ነው። አያችሁ፣ የሰራነው ኃጢአት ለምጽ ነው። የሰራነው ኃጢአት እሳት ነው። የሰራነው ኃጢአት ቆሻሻ ነው። ያን ለምጹን እሳት የሆነ በእምነት የምናየው ሲፋጅ፣ መላእክት ሊነኩት የማይችሉት ስጋ ወደሙ እሱ ከንፈራችን ሲነካ የኃጢአት ለምጽ ከሕይወታችን ይወገዳል። የኃጢአት እሳት በሕይወታችን ውስጥ ይጠፋል የኃጢአት ቆሻሻ በሕይወታችን ውስጥ ይቃጠላል ይህ ነው የተሰጠን ምስጢር እግዚአብሔር የሰጠን ችርነት ይሄን ነው ይሄን ሳንጠመ- ሳንጠቀም እንዴት እንሞታለን ገንዘብ ክፈሉ አልተባል ብዙ አልጠየቅን በእውነቱ የጫነብን ነገር የለ ሸክም የከበደባችሁ ካላችሁ ኑ ወደ እኔ ሸክሙን ይዛችሁ እኔው አራግብላችኋለሁ እኔው አቃልላችኋለሁ ያው እንዴት አድርጎ መናገር ይሻል ይሆን እና እንዲህ ነው የሚለን የእግዚአብሔር እግዚአብሔር ቃል። እንግዲህ ይህን ስታደርጉ ግን ነው የሚለው ካህኑን ቅዳሴውን የሚያዘው ንጹህ የሆነ ይቁረብ ንጹህ ያልሆነ አይቁረብ ብለህ ታጥበህ መርጨት አይደለም ነው የሚለው። የሚለው ምንድን ነው ከዳዊት መዝሙር፣ ከቅዱስ ጳውሎስ መልእክታት፣ ከሐዋርያት ሥራ፣ ከወንጌሉ፣ ከብሉያት፣ ከሐዲሳት እያስማማት ሕይወትን አስመልክቶ መልክቶ ንስሐን አስመልክቶ፣ ቅዱስ ቁርባንን አስመልክቶ፣ የክርስቶስ ኢየሱስ ምሕረትና ችር እንዳት አስመልክቶ፣ ይቅርታውን አስመልክቶ ንገር፣ አስተምር ካሰማርካቸው በኋላ ነው አቁርብ የሚለ ዝም ብለን ነው በልማድ መጥቶ ነው ታጥበን፣ ዝም ብለን ንጹሕ የሆነ ይቅረብ፣ ንጹሕ ያልሆነ እንዳይቀርብ፣ ወይም ንጹሕ ሳትሆን ብትቀበል ደግሞ ባህር ደመ ባህሩ ነው ያሰጥመሃል፣ ስጋው እሳቱ ነው ያቃጥልሃል ስንል ይኸው ብላችሁ ፈርታችሁ ቀራችሁ ፈሪዎች ሆናችሁ መፍራቱ ባልከፋም ግን እግዚአብሔር እድሜን አጥግቧችሁ የትዳር ሀብትን አብዝቶላችሁ የትዳር እድሜን አጥግቧችሁ ልጆቻችሁን ወልዳችሁ የልጅ ጓደኛ አድርሳችሁ ልጆቻችሁ ነጭ ነጭ ጸጉር አውጥተው ምን ለመሆን ነው? እስኪ ንገሩኝ። ከቶ ምን ቢከብዳችሁ ነው? ምን አይነት ጫና ቢሆን ነው? ምን አይነት ጨለማ ቢሆን ነው? እንዲሁ ምን አይነት ችግር ነው እንደ ምን አይነት የመስጢር ማጣት እንዲ ምን ብለን ንተርጉመው? ሕይወትን ያህል ነገር ትንሳኤ ሙታንን ያህል ነገር አሜሪካን ሀገር ለመግባት እንኳን ቢዛ ለማግኘት ስንቱን ወተናል? ስንቱን ወርደናል? ስንት ለቁልቤ ተስለናል? ስንት ለውራይል ተስለናል? ስንት ወይ ጉቦ ከፍለናል? ለስንቶች ደጅ ጠንተናል? ይህን ይህን የመከራ ገር ለማለት ይህን የመከራ ገር ስራ ክቡር ቢሆንም ተከብረው የነበሩ ሰዎች መጥቶ እዚህ ሳህን ለሚያጥሙበት ሀገር፣ መኪና ለሚያጥሙበት ሀገር፣ ዘበኛ ያቆሙ የነበሩ ዘበኛ የሆኑበት ሀገር። ጥሩ ነው በእርግጥ ስራ ክቡር ነው። የስራን ክቡርነት ሊያስተምረን መሰለኝ ይህን አደረገ። ነገር ግን ተለፍቶ ተደክሞ ለሚኖርበት አገር እዳው ቢሉ፣ አይምሮን ከሚያጠፋበት አገር፣ ጭንቀትን ከሚያበዛበት አገር እዚህ ለመምጣት እዚያ ቢባርከን ኖሮ በቅዱስ ቁርባን እዚያ በአንድነታችን ቢባርከን ኖሮ ሕብረታችን ቢባርክ ኖሮ እኛ ብንባረክ ኖሮ ምድሩ ይባረካል። አፍላጋት ወንዞች ይባረካሉ፣ ሀይቆች ይባረካሉ፣ እንደ እንስሳት ይባረካሉ፣ እውቀቱ ይባረካል፣ ዝናሙ ይባረካል፣ እክለ በረከቱ ይባረካል፣ ስልጣኔው ቴክኖሎጂው ይባረካል። አሜሪካ ወደ እኛ ይሄድ ነበር እንጂ እኛ ወደዚህ እንመጣ ነበር። ለምንድን ነው ወደ እኛ የሚሄደው? አየሮ የተስማማ ነው። አፈሩ የተስማማ ነው ሁሉም ነገር የተስማማ ነው እኮ የምናየው እኮ የመከራ ምድር ነው እግዚአብሔር ጥበቡን ሰጥቷቸው አስጌጡት ሀገሩን ልምላሜ ብቻ ዛፍ ብቻ አበባ ብቻ ውሃ ብቻ ዝናብ ሳይኖር ዝናም አደረጉት በእውቀት ብዛት እኮ ነው እንጂ ምድረ በዳ እኮ ነው እስኪ እስትቆስ ሲሂዱ ማን ነው ያለ ኤር ኮንዲሽነር ዛሬ ውሎ የሚያድረው አንድ ቀን ችካጎ በስንት ዓመተ ምህረት ነው ለአንዲት ቀን ኤሌክትሪክ ብትቋረጥ መቶ ሰዎች ሞቱ ኢትዮጵያ ውስጥ ኤር ኮንዲሽነር የለም። ይኔ ያህል ዘመን ስንኖር ምለን የምንኖረው የተባረከ ነው። አየሩ የተባረከ ነው ልለው የፈለግኩት እንኳን ዋል ነው ምንድን ነው? ለዚህ ደክመን ወጥተን ወርደን ሰርቶ የሚበላበት አገር ማግኘቱ መልካም ቢሆንም ለዚህ ለምድራዊው ለአላፊው ዓለም ለአሜሪካ የቱን ያህል ተጠበን የቱን ያህል ተጨንቀን ነው ስናገኝ። ቢዛውን ደግሞ አቤት ደስ ነው ከክርስቶስ ጋር በብርሃን ዓለም ለመኖር ከመላእክት ጋር እየዘመርኩ ለመኖር ዋጋም አይከፈልበት። እንዲህ ያለ ነገር ሲነገረን እንዲህ ያለ ነገር በነጻ፣ ኢሚግሬሽን የለ፣ ጭንቀት የለ፣ ፓስፖርት የለ፣ ቪዛ የለ፣ ይኸው በነጻ ስንባል ስትባሉ ወደ ኋላ የምትሉት ለምንድን ነው? እና ምክንያት የላችሁም። እኛ ምክንያታችሁን አንስተናል። እያስፈራሩን ነው የሚለው እየተሰበከ ነው አሁን። ከአሁን በኋላ መፍራት አያስፈልግ። እና ያም ሆነ እኔ በለፈለፍኩት እናንተን በሰመመችሁት አይደለም እግዚአብሔር መንፈስ ቅዱስ በሕይወታችሁ ውስጥ ሆኖ ስራ ሲሰራ ነውና ስራ ሰርቶ ሁላችሁንም በንስሐ መልሶ በቅዱስ ቁርባን አንድ እንዲያደርገን ቅዱስ ፈቃዱ ይሁንልን። የመጨረሻዋ እንግዲህ ስለ መላእክት ምስጋና ነው። እሷን ጨርሳለን። የመላእክት ምስጋና ማለት ጌታ በተወለደ ጊዜ ጌታ በተወለደ ጊዜ መላእክት ምን ብለው ዘመሩ? ስብሀት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰም። ቅዳሴን የጀመሩት መላእክት ናቸው። በቤተ ምንድን ነው የሚለው? እንደዚሁ በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ሆነ፣ የሰውን ፈቃድ የሰውን ፍላጎት ሁሉ ተሟላ። የሰማይ ሰራዊት እንዲህ እያለ ያመሰግኑትን ምስጋና ልናመሰግን ይገባል ብለን ነው እንግዲህ ስብሀት ለእግዚአብሔር ያል ነው እና በተለይ እቺ እንደው ዜማ ስትዜም ከመላእክት ጋር አብረን በትክክል እንዳለን የምትታየኝ እሷ ናት። ሁሉም ከመላእክት ጋር ነው ግንቼ እነሱ ስለሆነች የበለጠ እንደው ክብር የሚሰጧት ይመስለኛል፣ የእኔ ደካማ አስተሳሰብ። እና ከዚያ ምን ይላሉ ካህኑ፣ አቤቱ ፈቃድህን በሁላችን ልቡና ምላ ከኃጢአትም ሁሉ ከጽርአትም ሁሉ አንጻን፣ ከቂምና ከቅናት ሁሉ ከክፉም ስራ ሁሉ ሞትን ከምታለብስ ክፉን ነገር ከምታስብ ወይም ደግሞ ክፉን ነገር ከምታሳስበን ክፉ ነገር ሁሉ አንጻን ጌታ ሆይ በተለይም በተለየ ጭማሄ እርስ በርሳችን እጅ እንነሳሳ ዘንድ ሁላችንንም የበቃን አድርገን ብለው ካህኑ ሲጸልዩ ዲያቆኑ ምን ይላል? ጸልዩ በእንተ ሰላም ፍጽምት ወፍቅር ታምሁ በይናቲክሙ በአምሃ ቅድሳት ምንድን ነው ያለው? ፍጽምት ስለምትሆን ሰላምና ፍቅር ጸልዩ፣ እርስ በርሳችሁ በተለየ ጭማሄ ካለም፣ በተለየ እማሄ ማለት እጅ መነሳሳት፣ መሳሳም፣ እርስ በርሳችሁ እጅ ትነሳሱ ትሳሳሙ ዘንድ ከልብ ጸልዩ። ከልብ የሆነን እርስ በርስ የመሳሳም ሰላምታ ማንም አያገኛትምና ሲል ዲያቆኑ፣ ምንድን ነው እንግዲህ የምትሉ እናንተ ወይም አብረን የምንለው ክርስቶስ አምላክን ረስየነ ድልዋነ ከመነታማ በበይና አዚና በአምሀ ቅድሳት አዎ፣ ምንድነው ያልነው? አምላካችን ክርስቶስ ሆይ፣ አዎ፣ ዲያቆኑ እንዳለን እርስ በእርሳችን በተለየች አንተ በመብት ወዳት እማሄ በእውነተኛ ፍቅር እጅ እንነሳሳ ዘንድ እንሳሳምም ዘንድ የበቃን አድርገን ብለን ምንድን ነው አሁን የምናደርገው እኛ? ብዙ ጊዜ እኔ ያየሁት በገጠርም በአዲስ አበባም በዚህም፣ ብዙ ጊዜ ያየሁት ክርስቶስ አምላክን እንልናረስ ያለድለው አለ። ዝም ብለን ከምንታማ በበይናቲነ ወንድም ያለ እዚህ ነው። ግድግዳው ምን አረገኝ? ቃሉ እኮ የሚለው ካጠገብህ ካለ ወንድምህ ጋር እጅ ተነሳሱን ወይም መሀል እንደሆንክ ያለው በአራቱም ማዕዘን ካሉት ወንድሞችህ ካሉት አባቶች እናቶች እህቶች ጋር ወይም አባቶችሽ እናቶችሽ ወንድሞችሽ እህቶችሽ ክርስቲያኖች ጋር ሰላም ሰላም ተባባሉ። ልትቆርቡ ነዋ። ምስጢር እኮ የነው እኮ የቅዳሴው ውሉ እኮ ምስጢር የውሉ እኮ ክንውን ለቅዱስ ቁርባን እኮ ነው። ከቅዱስ ቁርባን በፊት ምናልባት ሰላም አትባባሉ ካላችሁ ሰላም ተባባሉ ተሳሳሙ። ያው ምን ይላል እንትን ስለ ስለ እማሄ አንደኛ ቆሮንቶስ እርስ በርሳችሁ በፍቅር አሳሳሙ ተሳሳሙ በተለየች ስለሚለው ነው። አንደኛ ቆሮንቶስ ምዕራፍ አስራ ስድስት ቁጥር ሀያ ወደ ሮሜ ሰዎች ምዕራፍ አስራ አራት ቁጥር አስራ ስድስት አንደኛ ጴጥሮስ ምዕራፍ አምስት ቁጥር አስራ አራት እነዚህንና እነዚህን የመሳሰሉትን ስናነብ ይሄን አሁን ያዜም ነውን ይነግረናል መጽሐፍ ቅዱሱ እና ይሄን ነው ማስተዋል ያለብን ክርስቲያኖች እባካችሁ ካጠገባችሁ ያሉትን ስታስቀድሱ እስኪ ተዋወቁ። አሁን እኮ ስንት ጊዜ ሙሉ አብራችሁ አጠገብ እያስቀደሳችሁ ማትተዋወቁ እኮ ትኖራላችሁ። ሰላም ስትባ ማለት እጅ ስትነሳሱ ደግሞ እዚ አጠገባችሁ ላለው እየተያየን ነው መሆን ያለበት፣ እየተያየን ነው አንዱ አንዱን እያየ ከዚህም ጋር በእውነት በእውነት እንዲያው በክርስቶስ ስም ነው፣ ራሴንም ጨምሮ ነው። በሕይወታችን ልንቀልድ አይገባም። ይህች ቃል በተነገረች ጊዜ በአራቱ ማዕዘን እጅ ስንነሳ ያስቀየምነው ሰው ካለ፣ ያስቀየመን ሰው ካለ ይቅር ማለት ነው። ባለፈው ተነጋግረናል። ወንጌሉን የምንሰማው እኮ ይቅር ተባብለናል። ይህ በውስጡ ያለው እውነት የሆነው ቃልህ አስታርቆናል። ክበር፣ ተመስገን ብ ለማለት እኮ ነው የምንስመው፣ ወንጀሉን። ያለዚያ መሳሙ ምን ያደርጋል? ባለፈው እኮ ተነጋግርን። ገበሬዎቹ የጽዋ ማህበር ሲጠጡ ከማህበርተኞች ቅሬ ተሰኛኙ ካሉ ጽዋውን እንግዲህ አንዱን ጽዋ ፉት ፉት እያሉ አንዱ ፉት ሎ ላንዱ አንዱ ፉት ሎ ላንዱ ይሰጣል። በገበሬው የኖራችሁ ቅሬ ተሰኘ፣ በጓደኛው ላይ ቅር የተሰኘ ገበሬ ካለ ከሱ ሲደርስ አይነካትም። ይቅር ተሰኝቷል። ተውት ለፉት ይባላል። በኋላ ሽማግሌዎች ምን ነው ሲሉት አገሬ ጋር ቅሬታለኝ ይላል። ይታረቃሉ። በሚቀጥለው ወር ይጠጣል አብሮ ወንጌሉን የምንስም ከሆነ ክርስቶስ አምላክ ረስቴን ድለዋነ ከምን ታማ በበይናቲነ እያል እርስ በርሳችን እጅ እንነሳሳ ዘንድ ያ ሰላምታችን የፍቅር እንዲሆንልን እባከ በቃን አድርገን እያል ምናዚም ከሆነ እንዲህ ለምንድን ነው እስከ መቼ ድረስ ነው ቂም ይዘን የምንኖረው እስከ መቼ ድረስ ነው በቀል ይዘን የምንኖረው እስከ መቼ ድረስ ነው ወደ ቤተ ወደዚ ቤተ ክርስቲያን ስንገባ እኮ የማቴዎስ ወንጌል እንደሚነግረን ከወንድሞቻችሁ ጋር የቂም ካላችሁ በቀል ካላችሁ አትግቡ ነው ምንድን ነው የሚለው መባ ይዘህ የዓለ መባን መጣምና መባ ይዘህ ስትመጣ ወደ ቤተ መቅደስ ወደ እግዚአብሔር ቤት ድንገት እንኳን ያው ዋናውማ ጊዜም አይሰጠውም። ገና ወደ ቤተ ክርስቲያን ለመምጣት ሳይታሰብ ነው ያ ይቅርታ የሚደረገው። ግን አነስተኞች እኛ እንዲያው እንደ ቀላል የምናያቸው ቅሬታዎች አሉ። ትንሽም ብትሆን ቅሬታ ከወንድምህ ጋር እንዳለ ትዝ ቢልህ መባውን መድረኩ ላይ ያስቀምጠህ፣ ተመልሰ ሂድ፣ ተመልሰ ሄደህ ወንድምህን ይቅር ብለህ ተመልሰና ሰላም ፈጥረህ ፍቅር ፈጥረህ ከወንድምህ ጋር ናና ግባ። ቃሉ ይሄ ነው። ክርስትናው ይግባን ካል መሆን ያለበት ይሄ ነው እና ታአምሁ በበይናት ክሙ በአማ ቅድሳት ክርስቶስ በሚወዳት በተለየች ማይ እርስ በርሳችሁ እጅ ተነሳሱ ሲል ምስጢሩ ይሄ ነው። ዛሬ እንግዲህ የተማርነው ከጻው ነው ሰክርስቲያን ጀምሮ እስከ ወንጥ መጥቶ እንበለኩነን የደረስ ነው። ዛሬ ያየነው እስከ ፍሬ ቅዳሴ ማለት ነው። ነጥቦቹ አምስት ናቸው። እነሱም አንደኛው ጻው ነው ሰክርስቲያን ስንል ዲያቆኑም ቃጭሉን ሲያቃጭል ምን ማለት እንደሆነ ተነጋግረናል። ወደ ኋላ ለመጣችሁ ቃጭሉ ማለት ጻው ውጡ ሲል ያልተጠመቃችሁ ገና ክርስትናውን እየተማራችሁ ያላችሁ ካላችሁ ውጡ ማለት ነው። መቁረው ስለማይችሉ ሁለተኛው፣ በእለተ ምጽአት ጌታ ሲነገራችሁ አልሰማችሁም፣ ምርጫችሁ ነው፣ ውሳኔያችሁ ነው፣ ከእኔ ወግዱ የሚለው የውሩምኔ የጩኸት የከንቱ ጩኸት ማለት ከእኔ ወግዱ ባጭሩ ከእኔ ሂዱ የሚለው አስደንጋጩ ቃል መታሰቢያ ነው። ከዚያ የቃጭሉ እና የደወሉ ጩኸት የግርማ ማእቱ ድምፅ ነው፣ ምሳሌ ነው። ሁለተኛው ስለ አንዲቷ ቤተ ክርስቲያን ሰላም ነው። ይኸው አሁን አንዷ ቤተ ክርስቲያን በዓለም ተቆራርሳ ተበታትና ነው የምትታየው። እሷም ወደፊት አንድ ሆና ኃይሏን በመንፈስ ቅዱስ ካላጠናከረች ብዙ የሚያጠፋት ኃይል እንደተዘጋጀ ነው የሚታየው። ምክንያቱም ክርስትናው እየተዋጠነ የመጣው ከእኛ ድቅመት የተነሳ፣ አንድ ሆነን የግድ የዓለምን ውጊያ መዋጋት ይኖርብናል። ስለ ዓለም ቤተ ክርስቲያን በተዋህዶ አንድነት ጸልዩ የሚለውን ነው ያየ ነው። ሌላው ስለ አንዷ ቤተ ክርስቲያን በዓለም ስላለችው ስንጸልይ፣ ደግሞ የቆጥና ወርድ አለው በላ የብቷን ጣለች እንዳይሆን ወይም መጀመሪያ እራስን መጀመሪያ ራስን ማርያን ስለሆነ ይችን ቤተ ክርስቲያን ያለንባትን አንድነታችንን በቸርነቱ እንዲጠብቅልን የመጸለይ መስጢር ነው የተማር ነው። ከዚያ ሶስተኛው ስለ ሃይማኖት መግለጫ ነው። የሃይማኖት መግለጫ ጸሎተ ሃይማኖት ነው። በቅዳሴው ጊዜ ሁልጊዜ የምንለው ነው። እያንዳንዳችሁ እያንዳንዳችን በቃላችን ልንይዘው መታወቂያችን ነውስ ለክርስትናችን የዚህ ሀገር አይዲ ማለት ነው። ወይም ደግሞ ሶሻል ሴኩሪቲ ማለት ነው። ወይም ደግሞ ግሪን ካርድ ማለት ነው። ዋናው መለያችን መታወቂያችን እና የጸሎት ሃይማኖት ነገር ጸሎት ሀይማኖት ጸሎት ተባለ እንጂ መግለጫ ነው፣ የሃይማኖት መግለጫ ነው። አራተኛው እንግዲህ ንጹህ የሆነ ይቅረብ፣ ንጹህ ያልሆነ አይቅረብ ሲል ምን ማለት እንደሆነ አለመለስበትም ተነጋግረናል። ሌላው አምስተኛው እንግዲህ ስለ መላእክት ቅዳሴ ስብሐት ለእግዚአብሔር በሰማት ወሰላም በምድር ስምረቱ ለሰብ ስለሚለውና ስለ እውነተኛዋ ሰላምታና እጅ መነሳሳት ነው የተማር ነው ነው። በተለይ እጅ ስንነሳሳ ከይሁዳ እጅ አነሳስ ይሰውረን እግዚአብሔር። ምክንያቱም የይሁዳ እጅ አነሳስ ክርስቶስንም ሆነ ሐዋርያትን እጅ ሲነሳቸው ተንኮሉን ከውስጡ አስቀምጦ ነበር። ጌታን ጫማውን ሲስመው ሲሳለመው ለሰላሳ ብር አውጥቶ እንደሚሸጠው ተንኮሉን ውስጡ አድርጎ ሐዋርያትንም በክርስቶስ ምክንያት እንደሚያስቀይማቸው እያወቀ ሰላምታ ያቀርብላቸው ነበረ። ስለዚህ ባል ሚስቱን በክፉ እያሰበ መልካም ሰላምታ ቢያቀርብ ሚስት ባሏን በክፉ እያሰበች መልካም ሰላምታ አስመስላ ብታቀርብ እኛም ካህናት በልቡናችን ክፉ ነገር እያለ በምእመናን ለምእመናን መልካም የመሰለ ሰላምታ ብናቀርብ ባልንጀራ ለባልንጀራ ወንድም ለወንድሙ በክፉ እያሰበ በልቡ ተንኮል እያለው መልካም አስመስለው ሰላምታ ቢያቀርብ ቢስቅ ዋጋ የለ። ይሄ ዲያብሎሳዊ ነው እና እንድናስብበት ነው የሚያሰምረን። ይህን ስላችሁ ደግሞ እንደው የዚህን አገር የዚህን አገር ፈገግታ መርሳት የለብንም። እንዲያው ያዋቸውም አንደው ቢያውቋቸውም ቢያውቁንም ባያውቁንም እንዲያው ስንተያይ ድንገት ዓይን ለዓይን ግጥም መካል ብልጭ ለምትል ጠርሳቸው አይታችን እንደሆነ የእኛ እንዲህ አለ ልማድ የለም። በእርግጥ ተከናንበን ከሆነ አውልቀን በትረ ትከሻ ላይ ካለ በገበሬው አውርደን ቀና ስጥልንኝ እንደመናደሩ እንደመናደር የልብ ነው የልብ ነው። ያ ደግሞ ወደ ከተማው ቀርቶ ተከናንበው ነው የሚታለፈው ግን የልብን እግዚአብሔር ነው የሚያውቀው። በማህበራዊ ኑሯችን ግን ከማንኛውም ሰው ጋር ስንገናኝ ቃሉ እንደሚለን ቢቻላችሁ ውስጥ ከሁሉም ጋር ሰላም ተባባሉ ይላል። እና እንደ በተቻለ መጠን ማንኛውንም ሰው ስናይ ፈካ ብለን እንደ ፍግግ ብለን ብንቀበለው ጥሩ ነው። በሀገራችን ብንሄድ ምን ይስቅብኛል፣ ነገር ይመጣ ይሆናል። ሴቷ አስር ጊዜ እንትን ምን አስር ጊዜ ትስቃለች፣ ሌላ ነገር የተሰጣት ይሆናል። የለም፣ ያንን ተወውና እንደ ሀገሩ መሆን አለብን። ደግሞ ሲሆን በእውነት ከልብ ቢሆን ጥሩ ነው። እንደ ነሱ እንደምታት ለሰከንድ ታይታ ምትጠፋ መሆን የለበትም። እግዚአብሔር መልካም ፈገግታን፣ እውነተኛ የልብ ሰላምታን ይስጠን። እግዚአብሔር የተመሰገነ ይሁን። ይበቃናል ዛሬ በዚህ ትምህርት። ማለት ቁጥር አምስት የትምህርት ካሴት ውስጥ አለፍ አለፍ ብለን አንዳንድ ጥያቄዎችን እናነሳለን። አንደኛው ጥያቄ ዲያቆኑ ጻኦ ንዑሰ ክርስቲያን ማለት በክርስትናችሁ ጎደሎ የሆናችሁ ወይም ያልተሟላ ክርስትና ያላችሁ ውጡ ይላል እና ያን ጊዜም ቃጭል ያቃጭላል እና እንግዲህ ጻውን ውሰ ክርስቲያን ክርስትናችሁ አነስተኛ የሆነ ያልተሟላ ሰዎች ውጡ ሲል ሁለት ዋና ዋና ትምህርቶችን እናገኛለን። እና እነዚያ ምን ምን ናቸው? ማለት ውጡ የተባሉት እነማን ናቸው? ከዚያስ ደግሞ ይሄ የምን ምሳሌ ነው? ሌላው ቃጭሉ መቃጨሉና የቃጭሉ ድምጽ የምን ምሳሌ ነው? ከዚህስ የምናገኘው ትምህርት ምንድን ነው? ሁለተኛው ወደ ኤፌሶን ሰዎች ምዕራፍ አራት ቁጥር አራት ላይ አንዲት ቤተ ክርስቲያን፣ አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ እንዳለን ይናገራል ማቴዎስ 16 ላይም ጌታ በጴጥሮስ በቅዱስ ጴጥሮስ አለትነት አንዲትን ቤተ ክርስቲያን ብቻ እንደ መሰረተ ቅዱስ ወንጌል ይነግረናል። የክርስቶስ ደም የፈሰሰውም ለዚሁ ነው። ነገር ግን የዓለም ቤተ ክርስቲያን ተከፋፍላ ተለያይታ ትገኛለች። ይህን አስመልክቶ ቅዳሴያችን በጸሎት እንድናስብ ይህን አስመልክቶ እንድንጸልይ ያዘናል። እና ስለዚህ የዓለም ቤተ ክርስቲያን ስለ ዓለም ቤተ ክርስቲያን አንድነት ጸልዩ የሚለው የቅዳሴ ክፍል ምንድን ነው? ይሄንስ የሚያዜመው ማን ነው? ሌላው ሶስተኛው፣ የክርስትና ሃይማኖት መግለጫ እንዳለን የታወቀ ነው። በዚህ ትምህርት በዚህ ካሴት ውስጥም ተምረናል እና የዚህ የሃይማኖት መግለጫችን ስሙ ምን ይባላል? እያንዳንዳችን ይህን ነገር ማወቅ አለብን ወይስ በቤተ ክርስቲያን መድረክ ብቻ አንድ ሰው መናገሩ ይበቃል? አራተኛው ጥያቄ ዋናው ካህን ንጹህ የሆነ ይቁረብ ንጹህ ያልሆነ ግን እንዳይቆርብ። ንጹህ ሳይሆን ቢቆርብ እዳ ስላለበት በሱ እዳ ተጠያቂ አይደለሁም ለማለት ከደሙ ንጹህ ነኝ ለማለት እጃቸውን ታጥበው እንደ ጲላጦስ ይረጫሉ። እንግዲህ ንጹህ የሆነ ይቁረብ ሲባል ምን ማለት ነው? ደግሞስ በእግዚአብሔር ፊት ፍጹም ንጹህ የሆነ ፍጥረት ይገኛል ወይ? አምስት ስለ ቅዱሳን መላእክት ቅዳሴ ባለፈው አውስተናል። ቅዳሴን የመሰረቱልን ቅዱሳን መላእክት እንደሆኑ ቅዱስ መጽሐፍ ነግሮናል እና ቅዱሳን መላእክት ለመጀመሪያ ጊዜ በዚህ ምድር በቤተልሄም ያስሙት ቃል ምንድነው? ቃሉ ምንድነው ነው? የትስ ይገኛል? ሌላው ስድስተኛው ጥያቄ ክርስቶስ አምላክነ ረስየነ ድለዋነ ከመ ንተአማኅ በበይናቲነ አምላካችን ኢየሱስ ክርስቶስ ሆይ እርስ በርሳችን እጅ እንነሳሳ ዘንድ የበቃን አድርገን፣ በሚባልበት ጊዜ በምንልበት ጊዜ በአራቱ ማዕዘን እጅ እንነሳለን። በአራቱ ማዕዘን እጅ የምንነሳው አቅጣጫዎችን ነው? አራቱን አቅጣጫዎች ወይስ ግድግዳውን ነው ወይስ ምንድን ነው? በአራቱ ማዕዘን እጅ የምንነሳበት ምክንያት ምንድን ነው? እንግዲህ ሌላውና የመጨረሻው እጅ መነሳሳት ሰላም መባባል እንዳለብን እርስ በርሳችን በመንፈስ ቅዱስ ፍቅር አሳሳም መሳሳም እንዳለብን የሚያስረዱን ጥቅሶች አሉ። እነዚህም ጥቅሶች ሁለቱ ከቅዱስ ጳውሎስ መልእክታት ናቸው። አንደኛው ከቅዱስ ጴጥሮስ መልእክታት ውስጥ ነው እና ምዕራፍና ቁጥራቸው የት እንደሆነ ቢያስረዱ እንግዲህ በቁጥር አምስት የትምህርት ካሴቶች ውስጥ ለጊዜው ያዘጋጅናቸው ጥያቄዎች እዚህ ላይ ይበቃሉ።